ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። አውስትሬልያ ውስጥ የተገለገሉበትን መኪና እንደምን መሸጥ እንደሚችሉ። አውስትሬልያ ውስጥ አገልግሎት ላይ የዋለ መኪናን መሸጥ እንደሚኖሩበት አካባቢ ይለያያል። የመኖሪያ ክፍለ አገሮ ወይም ግዛት የትም ይሁን የት፣ መኪናውን ከውክታ በራቀ መልኩ ለመሸጥ የሚከተለው የማጣሪያ ዝርዝር ያግዝዎታል። አውስትራሊያ ውስጥ አገልግሎት ላይ ለዋሉ መኪና ሻጮች ትልቅ ተደራሽ ሸማቾች አሉ። በቅርቡ ፕሮክሲ ስቲሜትስ እንደገለጠው አገልግሎት ላይ የዋሉ መኪናዎች ገበያ መጠን ከአዲስ መኪና ገበያ ሶስት ጠፍ ያህል መጠነ ሰፊ ነው። ይሁንና መኪናዋን ለሽያጭ ማቅረብ የሚቻለውት እንደምን ነው? በመጀመሪያ ከውሳኔ ላይ መድረስ ያለበት መኪናዋን በግል ወይም ሕጋዊ ፈቃድ ባለው መኪና ሻጭ ወይም በጨረታ ቤት መሸጥ ይፈልጉ እንደሁ ስለመሆኑ በኒው ሳውዝ ዌልስ ፍትሐዊ ንግድ የድንጋጌ ግንኙነት ዳይሬክተር የሆኑት ካቲ ታውንሴንድ ልብ ያሰኛሉ። መኪናውን ለመኪና ሻጭ ባለቤት የሚሸጡ ከሆኑ የመኪና ሻጭ ባለቤቶች ከውጭዎቻቸው የትርፍ መጠንና ለቀጣዩ ገዢ ካሉባቸው ግዴታዎች አኳያ የሚያገኙት ዋጋ ዝቅ ያለ ይሆናል። ከጨረታ ቤት ወስደው የሚሸጡ ከሆነ ከሽያጭ ዋጋው ላይ በአብዛኛው ከ10 እስከ 15 የሚደርስ የጨረታ አገልግሎት ክፍያ መክፈልን ከግምት ውስጥ ማስገባት ይኖሩበታል በማለት የጨረታ ቤት ጥንታዊ የሆኑና የተመረጡ መኪናዎች ገዢ ለሆኑ ተመራጭ ሲሆን፣ የመኪና ሻጭ ባለቤቶች ግና አሮጌ መኪናዋን በአዲስ ለመለወጥ ወይም የመኪና ሽያጩ ሂደት ውክልናን ለመስጠት ጥሩ አማራጭ ናቸው። የግለሰብ ለግለሰብ ሽያጮች በአብዛኛው የኦንላይን ማስታወቂያ መድረክ በሆነው እንደ ፌስቡክ ገበያ ወይም ለግል ሻጮች አዘቦታዊ የሆኑ የግል መሸጫ ስፍራዎች ተመራጭ ናቸው። ወይዘሮ ታውንሴንድ መኪናዋን በግል በሚሸጡበት ወቅት ከግምት ውስጥ ሊያስገቧቸውና ይዘዋቸው ሊገኙ ስለሚገቡ የወረቀት ሥራዎች በግርድፉ ሲያመላክቱ ማንኛውም ገዢ የመኪና ምዝገባ ሰነዶችን ማረጋገጥ ሲልም እርስዎ የመኪናው ባለቤት ስለመሆኑ የመንጃ ፈቃድዎን ሳይቀር ሊጠይቅዎት ይችላል። እንዲሁም እንደ ቪን ቻሲ ነምበርስ የመሳሰሉ ዝርዝር ነገሮች ሊጠይቅዎት ይችላሉ። መኪናው ምናልባትም እዳ እንደሌለበት በግል ንብረት ደህንነት ምዝገባ በኩል ለማጣራት ሲሉ ብለዋል። የግል ሽያጭ ጥቆማዎች የኦንላይን መድረክ መኪና ሽያጮች ሸማቾች ግብይት ስራ አስኪያጅ ካራ ፋይላ የመኪና ምዝገባ ስኬት ላይ አሉታዊ ተጽዕኖዎችን ሊያሳድሩ የሚችሉ ቁልፍ ጉዳዮችን ይጋራሉ። ግልጽነት፣ ማናቸውንም አይነት ሳንካ አካቶ የመኪናው ታሪክና አያያዝ ሁኔታ በምርመራ ሂደት ለገዥነት ከመጡ ሸማቾች ጋር በአካል በሚገናኙበት ወቅት ካልተጠበቀ አሸማቃቂ ክስተት ይታደግዎታል። የእርሶ ለሸማቾች ምላሽ የመስጫ ጊዜ ሳይዘገይ በወቅቱ ለጥያቄዎች ምላሽ መስጠት ጠቃሚ ነው። ይህንንም ማድረግ ለእርሶ ጥቅም አለው። ስለምን የእርሶን መኪና ለመግዛት የጠየቀ ሸማች ሌሎች መኪናዎችንም ለመግዛት ይጠይቃልና። እናም አጋጣሚውን መጠቀመውን እርግጠኛ ይሁኑ። ድርድርና ዋጋ ትመና የዋጋ ትመና በአብዛኛው በሸማቾች ፍላጎት የሚመዘን ይሆናል። ፍላጎት ለማሳደር የመኪናዋን ዋጋ ከእውነተኛ ገበያ ዋጋ ጋር ተቀራራቢ ለማድረግ ይሞክሩ። እንዲሁም ከቻሉ ሊቀበሉት የሚችሉትን ዝቅተኛ ዋጋ ተብሎ የሚታወቀውን ለድርድር የሚሆን መጠነኛ ክፍተት ይተዉ። በምዕራብ አውስትራሊያ የሮያል አውቶሞቢል ክለብ ተሽከርካሪዎችና ነዳጅ ስራ አስኪያጅ አሌክስ ፎርስት ከሽያጭ በፊት የመለዋወጫ እቃዎች በዋጋ ትመናና ድርድሮች ላይ የሚጫወቱት ሚና እንዳለ ይናገራሉ። ሁሉም ተጨማሪና አማራጭ ታካዮች መኪናው ላይ ረብ ያለው ዋጋ ጨምሩም፣ በተለይም ገዢው እርሶ ያከሉበትን ያልወደደ ከሆነና መኪናውን ቀደም ሲል ወደ ነበረበት መመለስ የሚሻ ከሆነ በማለት ፍላጎት ያላቸው ሸማቾች መኪናውን በአካል ተገኝተው መመርመር ይፈልጋሉ። ይሁንና የተወሰኑ ሰዎች የማያውቋቸው ሰዎች ቤታቸውን እንዲመጡና መኪናቸውን ለሙከራ እንዲነዱባቸው አይሹም። ወይዘሮ ፋይላ ይህንን በተዘዋዋሪ እንደምን መከወን እንደሚቻል አስተያየታቸውን ሲያጋሩ ከሸማች ጋር ሰዎች በዙሪያ የሚገኙበት ለምሳሌ እንደ ገበያ መኪና ማቆሚያ የመሰለ ሕዝባዊ ስፍራ ላይ መገናኘት ይችላሉ። መኪናውን ለሙከራ መንዳትን በተመለከተም መኪናውን በሚነዱበት ወቅት እነሱ የሚነዱትን መኪና ቁልፎች ወይም የመንጃ ፈቃድ በዋስትናነት መያዝ ይችላሉ። እንዲሁም በሙከራ መንዳት ወቅት አብረዋቸው ከመንገደኛ ወንበር ላይ ተቀምጠው መሄዱም ይችላሉ፣ በማለት። ሆኖም አማራጭ ማሻሻያና መጠነኛ ለውጥ ማድረጊያዎች ሁሌም መኪናን ለመሸጥ አስፈላጊ ወይም ብልህ አማራጭ አይደሉም። ቅድመ ሽያጭና ድኅረ ሽያጭ መስፈርቶች በሚኖርበት ክፍለ አገር ግዛት መኪናዋን ከመሸጠው በፊት መኪናው ማሟላት የሚገባው ቅድመ ሁኔታዎች የሚያሟላ መሆን አለመሆኑን ያረጋግጡ። ቪክቶሪያ ውስጥ ለምሳሌ የመኪና ባለቤትነት ለሌላ ከማስተላለፎ በፊት የመኪናው ጎዳና ላይ የመሽከርከር ብቃት ምስክር ወረቀትን መያዝ ግድ ይላል። ይሁንና ምዕራብ አውስትራሊያ ውስጥ ገና ይህ ግዴታ አይደለም። እናም የመኪና ምርመራን አስመልክቶ በተለያዩ የአውስትራሊያ ክፍለ አገራት ውስጥ ሁነኛ ልዩነቶች አሉ። በሌላም በኩል መካኒካዊ ሁኔታ ምርመራን በተመለከተም ውክልና አልተጣለባቸውም። ሆኖም አገልግሎት ላይ የዋሉ መኪና ሸማቾች ከግምት ውስጥ እንዲያስገቧቸው በብርቱ ይመከራል በማለት ያሳስባሉ። በመጨረሻም መኪናዋን ከሸጡ በኋላ ሶስት ሊከውኗቸው የሚገቡ ቁልፍ ጉዳዮች አሉ። አንድ የኢንሹራንስና የመንገድ ዳር አገልግሎት ሰጪዎችን ያነጋግሩ። ሁለት የቀድሞ አገልግሎት አካውንቶ ወደ አሁን መኪናዋ መሻገሩን ያረጋግጡ። እንዲሁም ሶስት በክፍለ አገሩ ወይም ግዛቱ ላለው የሞተር ምዝገባ ቢሮ ያሳውቁ። ኒው ሳውዝ ዌልስ ውስጥ ለምሳሌ ያህል የመኪና ለውጥን ለአገልግሎት ኒውሳውዝ ዌልስ ማሳወቅ ይኖርቦታል። መኪናውን እንደሸጡ ይህን በተቻለ ፍጥነት መከወኑ አስፈላጊ ነው፣ ስለምን በአዲሱ ገዢ ላይ የተጣሉ ቅጣቶችን ከመቀበል ያድንዎታልና በማለት የኒው ሳውዝ ዌልስ ፍትሐዊ ንግድ ተወካዩ ታውንሴንድ ያስረዳሉ። እናም ልብ ይበሉ፣ ሰነዶችና፣ የባለቤትነት ለውጥ የመኪና ሽግግር መስፈርቶች በመላገሪቱ የተለያዩ ስለመሆናቸውም አክለው ሲያመላክቱ የሚኖርበት ክፍለ አገር መስፈርቶች ምኑ እንደሆኑ ያጣሩ፣ ከክፍለ አገር ክፍለ አገር ይለያያሉና። ይሁንና በአብዛኛው የእርሶ የተሽከርካሪ ምዝገባ ባለስልጣን ማንም ይሁን ማን ሊያሳውቋቸው ይገባል። ያም መደበኛ መስፈርት ነው ብለዋል። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።